ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አምስተኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ዲሞክራሲያዊ እና ተአማንነት ባለው መልኩ በመጠናቀቁ

የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። የእሁዱን ምርጫ ውጤት ተከትሎ ካሰሙት ንግግር የተወሰደ ነው። ኢትዮጵያ አሁንም ነፃ ፍታዊ ምርጫ ልታካይ ቀርቶ በኢትዮጵያ ከዚህ ቀደም ከተካሄዱ ምርጫዎች ጋር እንኳ ሊወዳደር የማይችል እጅግ ኢፍታዊ ወገንተኛና ተአማኒነት የሌለው በመሆኑ ሰማያዊ ፓርቲ ሂደቱንም ሆነ ውጤቱን አይቀበለው።

እኚህኛው ደግሞ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ ስለሺ ፈይሳ ናቸው። ሁለቱንም በዕለቱ አቢይ ርዕስ ተጠባበቁ። ካሉን ዋና ዋና ዜናዎች ርዕሶቹ ደግሞ በኢትዮጵያና ሶማሊያ ድንበር አቅራቢያ ለሶስት ቀናት ተካሄደ በተባለ ውጊያ በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናገሩ። ናይጄሪያ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቅቅ

በነውጠኛው ቦኮ ሀራም ቡድን ላይ ድል ተቀዳጅቻለሁ ማለት አይቻልም አሉ አዲስ የተመረጡት የሀገሪቱ ፕሬዚደንት ሙሐመዱ ቡሃሪ። የፊፋው ፕሬዚደንት ሴፕ ብላተር ለሌላ አምስተኛ ዓመት የሥራ ዘመን እንደገና ተመረጡ የሚሉት ናቸው።

ውይይት ምርጫ 2007ና ሌሎች ዘገባዎች እንዲሁም ቅንብሮችን ይዘናል። ጤና ስትልን እንደምናመሻችሁ ክብራትና ክብራን አድማጮቻችን ከዛሬ አርብ ግንቦት 21 2007 ዓ ም ልዩ ልዩ ቅንብሮች ጋር የምሽቱ አስተናጋጆች አሉላ ከበደና ሰለሞን ክፍሌነን ከአቀናባሪያችን ንጉሱ ታምሬ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ዋና ዋና የዓለም ዜና

በኢትዮጵያና ሶማሊያ ድንበር አቅራቢያ ለሶስት ቀናት ተካሄደ በተባለ ውጊያ በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናግረዋል። በሶማሊያ የጋልዱድ ግዛት አስተዳዳሪ ሁሴን አሊ ኢርፎ ለአሜሪካ ድምፅ ሲናገሩ ውጊያው የተቀሰቀሰው በኢትዮጵያ ሶማሊያ አስተዳደር ያሉ ልዩ ፖሊሶች ሶማሊያ ድንበር አቅራቢያ ምስራቃዊ መንደሮች የሚኖሩ ሲቪሎችና አርብቶ አደሮችን ማጥቃት ሲጀምሩ ነው ብለዋል።

የግጭቱ መነሻ አሁንም ግልጽ አይደለም። ዘገባዎች ግን በተቀናቃኝ ጎሳዎች መካከል ካለ የመሬት ንትር ጋር የተያያዘ ነው ይላሉ። አስተዳደራቸውና የሶማሊያ መንግስት ግጭቶቹ እንዳሳሰቧቸው ገልጸው የኢትዮጵያ መንግስት ጣልቃ ገብቶ እንዲያስቆም የጋልዱድ አስተዳዳሪ ሁሴን አሊ ኢርፎ ተማጽነዋል።

ናይጄሪያ፣ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቀቅ በነውጠኛው ቡድን ቦኮሃራም ላይ ድል ተቀዳጅቻለሁ ማለት አትችልም አሉ አዲስ የተመረጡት የአገሪቱ ፕሬዚዳንት ሙሐመዱ ቡሃሪ። ሚስተር ቡሃሪ ዛሬ ስልጣን በተረከቡበት የምርቃ ንግግራቸው ባለፈው ዓመት ሚያዚያ ወር የተጠለፉት 219 ልጃገረዶች ነፃ መውጣት አለባቸው ነው ያሉት። ጽንፈኛውን ቦኮሃራምም ቦኮሃራምም ከእስልምና ከተባረረ የቆየ

አምሮ ቢስና በፈጣሪ የማያምን ቡድን ነው ሲሉ ጠርተውታል። ጉላክ ጆናታንን የተኩት ሚስተር ቡሃሪ በአገሪቱ ፖለቲካ ታሪክ አንድን ተቀማጭ ወይም በስልጣን ላይ ያለ ፕሬዚዳንት በህዝባዊ ምርጫ ሲያሸንፉ የመጀመሪያው ሰው ናቸው። ዛሬ ዋና ከተማዋ አቡጃ ውስጥ በተከናወነ ደማቅ ስነ ስርዓት ቃለ መሐላ ፈጽመዋል። ክሪስቲን ስቲን ከአቢጃ የላከውን ዘገባ ትስታብላቸው ታቀርበዋለች።

ሚስተር ቡሃሪ ስልጣን የሚረከቡት የአገሪቱ ሁኔታ ባልተረጋጋበት ጊዜ ነው። ናይጄሪያ ባለፈው ዓመት የኢኮኖሚ እድገትን በማስመዝገብ በአፍሪቃ አህጉር ዋናው አገር ተብላ ነበር።

ሆኖም ዋናው የውጭ ምንዛሬ አስገኝ ምርቷ ማለትም ድፍድፍ ነዳጅ ዋጋው በመውደቁ በአገሪቱ ንግድን አቀዝቅዟል። የዛሬው የስልጣን ሽግግር ቀናት ሲቀረው እንኳን በመንግስትና በነጋዴዎች መካከል በተፈጠረ ውዝግብ በአገሪቱ የነዳጅ እጥረት ተፈጥሯል። በቅርቡ የናይጄሪያ መንግስት ከፍተኛ የመከላከያ እርምጃ ቢወስድም በሀገሪቱ ሰሜን ምስራቅ የሚንቀሳቀሰው እስላማዊ ነውጠኛ ቡድን ቦኮ ሀራም አሁንም ስጋ

ጋር ደቅነዋል። ዛሬ ስልጣን ሲረከቡ ባደረጉት ንግግር ሚስተር ቡሃሪ እርምጃ ለመውሰድ ዝተዋል። የሰላምና ጸጥታ ስጋት፣ የስልጣን ብልግና መንሰራፋት፣ ለረጅም ጊዜ የዘለቀው አሳሳቢውና መቋጫ ያልተገኘለት የነዳጅ እጥረት

እጅግ አሳሳቢና በመጀመሪያ እርምጃ የምንወስድባቸው ናቸው። ቦኮ ሐራም ስለ ደቀነው ቀውስ ሲያወሱ ሚስተር ቡሃሪ የአገሪቱ ወታደራዊ እዝ ለጊዜው በሰሜን ምስራቅ ከተማ ማድጉሪ እንዲሰፍን መደረጉን ገልጸዋል። ቦኮ ሐራም ጥቃቱን የጀመረው ማድጉሪ ከተማ ውስጥ ሲሆን ካለፉት ስድስት ዓመታት ወዲህ ጥብቅ እስላማዊ ሕግ ለማስፈን በሚያደርገው ዘመቻ በርካታ ጊዜ አጥቅቷል።

ፕሬዚደንት ሙሐመዱ ቡሃሪ በኒጀር ዴልታ ስለሚንቀሳቀሱም ታጣቂዎች አንስተዋል። የአብዛኛው የናይጄሪያ ነዳጅ ምንጭ የሆነው ይህ አካባቢ ሲሆን እንደ አውሮፓ አቆጣጠር ከ2009 ዓ ም ወዲህ መንግስት ምህረት በማድረግና ገንዘብ በመስጠት እስከ አግባባቸው ድረስ በኒጀር ዴልታ የሚንቀሳቀሱ ታጣቂዎች የነዳጅ ቧንቧዎች ሲቆርጡና ሰራተኞችን ሲጠልፉ እንደነበር ይታወሳል። ሚስተር ቡሃሪ ለታጣቂዎቹ የሚከፈለው ገንዘብ

በያዝነው ዓመት ፍጻሜ እንደሚቆምና መንግሥት ግን የመዋለንዋይ ምደባ ፕሮዤዎችን ከፍ እንደሚያደርግ ተናግረዋል። በአካባቢው የሚንቀሳቀሱ የታጣቂ መሪዎችና ህዝቡም ከፌዴራል መንግስት ጋር በመተባበር የመዋለንዋይ ምደባውን ውጤታማ እንዲያደርጉ ጥሪ አስተላልፈዋል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው።

የፊፋ ፕሬዚደንት ሴፕ ብላተር ለሌላ አምስት ዓመት የሥራ ዘመን እንደገና ተመረጡ። ይህ የሆነው ድርጅታቸው በሙስና ቅሌት ክስ ከተናወጠ ከጥቂት ቀናት በኋላ መሆኑ ነው። ከመጀመሪያው ዙር የድምፅ ቆጠራ በኋላ ተፎካካሪያቸው የነበሩት የዮርዳኖሱ ልዑል ዓሊ ቢን አልሁሴን በምርጫው መሸነፋቸውን ተቀብለዋል። ብላተር ቀደም ሲል በአመራሮቹ ላይ በቀረበው የሙስና ወንጀል ክስ በወቅቱ የተፈጠረውን ጫና እሸከማለሁ ሲሉ ተናግረዋል።

ፊፋ የቀድሞ መልካም ስሙን ከነገ ጀምሮ መመለስ አለበትም ብለዋል። ብላተር ዙሪክ ከተማ እየተካሄደ ባለው የፊፋ 65ኛ ዓመታዊ ስብሰባ ላይ ሲናገሩ በኮንግሬሱ ላይ ለመገኘት ከመጡ አባላት መካከል የሰባቱ ከፍተኛ ባለሥልጣናት ተይዞ መታሰር በፊፋ ላይ ከባድ ማዕበል ቢያስነሳም፣ አባላቱ በአንድነት መንፈስ ከሰሩ ችግሩ ሊወገድ እንደሚችልም ብላተር አክለው ተናግረዋል።

ዛሬ ምስራቅ ሳኡዲ አረቢያ ውስጥ በአንዳንድ የሺያዎች መስጊድ ላይ የደረሰ የአጥፍቶ ጠፊ ቦምብ ጥቃት በትንሹ አራት ሰዎች መገደላቸው ተገለጠ። ራሱን እስላማዊ መንግስት ነኝ ብሎ የሚጠራው ነውጠኛ ቡድን ለጥቃቱ ኃላፊነት ወስደዋል። የሳኡዲ ባለሥልጣናት ዳማም ከተማ ላይ የታቀደውን ጥቃት አክሽፈናል ነው ያሉት። ነውጠኛው ቡድን ባወጣው መግለጫ ግን መስጊዱ ከፍተኛ ጥበቃ ቢደረግለትም ቦምብ ታጣቂው

ዕላማ ካደረገው ስፍራ መድረስ ግን ችሏል ይላል። ፖሊስ እንደገለጠው ፍንዳታ የደረሰው የጸጥታ ጠባቂዎች ወደ አጥፍቶ ጠፊው መኪና በቀረቡበት ወቅት ነው። አንድ ምስክር ሲናገሩ በሴቶች የጸሎት ማድረሻ መግቢያ በኩል ወደ መስጊዱ ለመዝለቅ የሞክረውን ተሽከርካሪ በበጎ ፈቃደኝነት የሚሰሩ የጸጥታ ኃይሎች ለማስቆም ሞክረዋል። በኢራቅ ደግሞ የጸጥታ ጥበቃ ባለስልጣናት መግለጫ መሰረት ዛሬ ባግዳድ ውስጥ ከፍተኛ ጥቃት ጥበቃ በሚደረግላቸው ሁለት ሆቴሎች ላይ

ፈንጂ የተጠመደባቸው ተሽከርካሪዎች ባደረሱት ጥቃት በትንሹ አስር ሰዎች ተገድለው ሌሎች 30 የሚሆኑ ቆስለዋል። የመጀመሪያው ፍንዳታ ትላንት ማታ የደረሰው ባቢሎን ሆቴል መኪና ማቆሚያ ስፍራ ላይ ሲሆን፣ በጥቃቱ ስድስት ሞተው 14 ተጎድተዋል። ከበርካታ ደቂቃዎች በኋላ ከመሪዲያን ውጭና ከቀድሞው ሸራተን ሆቴል ጎን ሌላ በመኪና ላይ የተጠመደ ፈንጂ አራት ገድሎ 13 አቁስሏል ተብሏል።

البارحه በሁለቱ ሆቴሎች ላይ የደረሱ የቦምብ ጥቃቶች በርካታ የዋህ ወጣቶችን ገድለዋል። ምን ወንጀል ቢፈጽሙ ነው ሕይወታቸው በዚህ መልክ የሚጠፋው? ሲል ነው የጠየቀው አንድ የአይን ምስክር። ለጥቃቶቹ እስካሁን ኃላፊነት የወሰደ ወገን ብቃል ዓለም ኢራቅ ውስጥ በየዕለቱ ማለት ይቻላል ለሚደርሰው ጥቃት ግን

እስካሁን ኃላፊነት ሲወስድ የታየው ራሱን እስላማዊ መንግሥት እያለ የሚጠራው ነውጠኛ ቡድን ነው። በመጨረሻም

ደቡብ እስያ ባህር ላይ ችግር የገጠማቸውን በሺዎች የሚቆጠሩ ፈላሾች በአስቸኳይ ማዳን ያስፈልጋል ትላለች ዩናይትድ ስቴትስ። በውጭ ጉዳይ ሚኒስትር ረዳት ሚኒስትሯ አን ሪቻርድ ዛሬ ባንኮክ ውስጥ ለጋዜጠኞች ሲናገሩ፣ በአስቸኳይ ሕይወት ማዳን አለብን ነው ያሉት። ባለስልጣኗ በአሁኑ ወቅት ታይላንድ የሚገኙት በደቡብ ምስራቅ አገሮችና የሰብአዊ መብት ቡድኖች የአንድ ቀን ስብሰባ ለመሳተፍ ነው። ሰብአዊ ቀውሱ እንዳይባባስ የታይላንዱ ጠቅላይ ሚኒስትር ታሳናክ

ፓታማ ፕራጎን ሁሉንም ወገኖች ተማጽነዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የግንቦት 21 2007 ዓ.ም ምሽት ስርጭት ነው።

አስተናጋጆች ሰለሞን ክፍሌና አሉላ ከበደነን የአርብ ምሽት ልዩ ልዩ ዝግጅቶችና ዘገባዎች በርከት ያሉ ቅንብሮች ተሰናድተው ይጠብቋቸዋል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ ቫይረስ ነው። ወደዚያ ከማለፋችን በፊት ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ

ብዙ የታሪክ ምሳሌዎች አሉን። በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው። ውይይቱ የሁዱ የኢትዮጵያ ብሔራዊ ምርጫ 2007ና እያነጋገረ እያነጋገር ያለው ውጤቱ

አስተያየቱን የሰጡን ደግሞ ከሶስት ተወያዮች አንዱ ዶክተር ሽመት ሲሻኝ እዚህ በዩናይት ስቴትስ በቨርጂኒያ ክፍለ ግዛት የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። እንዳልኩት ሶስት ተወያዮች በወቅታዊ ጉዳይ ዙሪያ ይወያያሉ። ሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ በምርጫው ወቅት ስነ ምግባርና ጨዋነት በተመላበት ሁኔታ ተንቀሳቀሱ ላሏቸው

የድርጅቱ አባላትና ደጋፊዎች ምስጋና አቅርበዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የተቃዋሚ ፓርቲዎች ለምርጫው እየሰጧቸው ያሉ አስተያየቶች ግን ከጠቅላይ ሚኒስትሩ አባባል ጋር የሚቃረኑ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። አምስተኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ዲሞክራሲያዊና ተአማንነት ባለው መልኩ በመጠናቀቁ

የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ።

ይህ የኢህአዴግ ሊቀመንበር የድል ንግግር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የግንቦት 16ቱን ምርጫ ጊዜያዊ ውጤት በገለጸ ማግስት የተደረገ በዚህ ገለጻ መሰረት የኢትዮጵያ የሕዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች የ442ቱ ውጤት ታውቋል። ሁሉንም ደግሞ ኢህአዴግ አሸንፏል። በክልል ምክር ቤቶችም ተመሳሳይ ውጤት መመዝገቡን ነው ቦርዱ ያስታወቀው። እናም የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን መስኮት የቀረቡት ይህንኑ አስመልክተው ነው ድርጅታቸው

የተሰጠውን አደራ እንደሚወጣም ተናግረዋል። ኢህአደግ በዚህ አጋጣሚ ከህዝቡ የተሰጠውን ታላቅና ከባድ አደራ እንደ ከዚህ ቀደሙ ሁሉ በከፍተኛ የኃላፊነት ስሜት በመወጣት ኢትዮጵያን ወደ ላቀ የዴሞክራሲና የልማት ደረጃ በማድረስ የሀገራዊ ህዳሴያችን እውን እንደሚያደርግ በድጋሚ ላረጋግጥላችሁ

እፈልጋለሁ የመረጧቸውንም ሆነ ያልመረጧቸውን ዜጎች በእኩልነት ለማገልገል መዘጋጀታቸውንም የኢህአዴግ ሊቀመንበር አስረድተዋል ኢህአዴግ የሚያቋቁመው መንግስት ለመረጡትም ሆነ ላልመረጡት የኢትዮጵያውያን ዜጎች በሙሉ የተሟላ ፖለቲካዊና ልማታዊ ተሳትፎ የሚፈቅድ አስተማማኝ ሁኔታ መፍጠር እንዳለብን ያምናል

እስካሁን ከህዝባችን ጋር በመሆን ያረጋገጥናቸው የልማት የዴሞክራሲና የመልካም አስተዳደር ውጤቶች የበለጠ በማጠናከር እንዲሁም ሙስናና ብልሹ አሰራሮችን አምረን በመታገልና ግልጽነትና ተጠያቂነት አሰራር በማጎልበት የታዩብንን ጉድለቶችና የህዝብን ቅሬታዎች በሚገባ ለመፍታት እንረባረባለን። በተለይም በሚቀጥሉት አምስት ዓመታት የምንተገብረው የሁለተኛው የእድገትና ትራንስፎርሜሽን እቅድ ረቂቅ የተዘጋጀ በመሆኑ

ከተለያዩ የህብረተሰብ ክፍሎች የምናገኛቸውን ግብረ መልሶች አካተን በፍጥነት ወደ ተግባራዊነቱ በመግባት የምንረባረብ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። በሚሊዮኖች የሚቆጠሩ ያሏቸውን የኢህአዴግ አባላትም ስነ ምግባርና ጨዋነት በተሞላበት ሁኔታ ተንቀሳቅሰዋል ሲሉ አቶ ኃይለማርያም አወድሰዋል። ውድ የድርጅታችን ኢህአዴግ አባላትና ደጋፊዎች ለዚህ ምርጫ መሳካት የሚቻላችሁን ሁሉ በማበርከት

ስነ ምግባርና ጨዋነት በተመላበት መልኩ ደከመኝ ሰለቸኝ ሳትሉ ለተረበረባችሁ በሚሊዮኖች ለምትቆጠሩ የድርጅታችን የኢህአዴግ አባላትና ደጋፊዎች ላሳያችሁ ታራያነት የተሞላበት ተግባር እንደገና በራሴና በድርጅቱ አመራር ስም እንኳን ለዚህ ስኬት በቃችሁ ለማለት እፈልጋለሁ። ህዝባዊነትን እንደ ቋሚ መለያ አንግባችሁ በመንቀሳቀሳችሁና

ከምንም ነገር በላይ ግን በየደረጃው ባደረግናቸው ዘርፈ ብዙ የልማትና የመልካም አስተዳደር ስራዎች ላይ ሁሉ አራያ ሆናችሁ ግንባር ቀደም በመሆናችሁ በጀመራችሁ ለዚህ ውጤት ስላበቃችሁን ከፍ ያለ ክብርና ምስጋና

ሊሰጣቸው ይገባል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው ምርጫው ሰላማዊ ዲሞክራሲያዊና ተአማኒነትን ያተረፈ ሆኖ መጠናቀቁንም ገልጸዋል። የተቃዋሚ ፓርቲ መሪዎች ግን ከኢህአዴግና ከመንግስት እየተሰጡ ባሉ እንደዚህ አይነት ማብራሪያዎች አይስማሙም። እነሱ ነጻና ዲሞክራሲያዊ አልነበረም ባይ ናቸው። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንዲህ አይነቱን አስተያየት ከሚሰጡት የተቃዋሚ ፓርቲ መሪዎች አንዱ ናቸው። ምርጫ ቦርድ ለምን ምዝጋና እንደተቸለው አላውቅም።

የምርጫ ቦርድ ሊቀመንበሩ ራሱ አብሬ እናስተምር ነበር፣ አዲስ አበባ ዩኒቨርሲቲ የእንስሳት ትምህርት ባለሙያ እንጂ የህግ የፖለቲካል ሳይንስ የአስተዳደር ፕሮፌሽን ጨርሶ የሌላቸውና ጨርሶ ከማይገናኝ ፕሮፌሽናቸው ጋር የማይገናኝ ስራ የሚሰሩ ናቸው። ለሚዛ እንደተመደቡ ማላግም በአጠቃላይ ደግሞ ሁለት መቶ ሺህ በላይ የምርጫ አስፈጻሚዎች እና ሁለት መቶ ሺህ በላይ ከህዝብ ተመረጡ የተባሉት

ታዛቢዎች ሙሉ በሙሉ ለማለት በሚቻልበት ደረጃ በኢህአዴግ የተሰማሩ ናቸው። ምርጫው በእውነቱ የተካሄደው የአካባቢው የካቢኔ አባላት እና የቀበሌ አመራሮች በሚሊሺያ፣ በአካባቢ ፖሊስ፣ በልዩ ፖሊስ፣ በፈጥኖ ደራሽና በፌዴራል ፖሊስ ታግዞ ያካሄዱት ምርጫ ነው። ስለዚህ ምርጫው ምርጫ ሊባል የሚ

ብቻ አለ አይደለም። ስለዚህ በእውነቱ በኢትዮጵያ የምርጫዎች ታሪክ ውስጥ ይሄኛው እጅግ በጣም አሳዛኝ የሕዝብ ድምፅ በታጠቀ ኃይል እየተቀማበት በጣም ነውር የሚባሉ ስራዎች ሁሉ የተሰሩበት ሕዝብ እያየ የሕዝብ ድምፅ እየተቀማበት የተሰረቀበት

ከሽንት ቤት ሁሉ የህዝብ ድምጽ ተሰብስቦ እየመጣ ነው። ለምሳሌ ቢሮችን ቀላል ያልሆኑ ከየአካባቢው እየተሰበሰቡ በህዝቡ የሚመጡልን ከሽንት ቤት የህዝብ ድምጽ ሁሉ እየተሰበሰበ የሚመጣበት ሁኔታ ስለሆነ ምርጫ የሚባል ነገር አልነበርም ማለት ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ምርጫውን አስመልክቶ መግለጫ አውጥቷል። ምርጫው ሰላማዊ ሆኖ መጠናቀቁን መግለጫው አወድሷል። የብሔራዊ ምርጫ ቦርድ የተደራጀ ጥረት ማድረጉን፣ የአፍሪካ ህብረትን ብቸኛ አለም አቀፍ ታዛቢ ሆኖ መገኘቱን መረዳቱን ጠቅሷል።

የተደረጉት ዘጠኝ የቴሌቪዥን ክርክሮችም ግልጽ ህዝባዊ ውይይቶችን ለማሳደግ አስፈላጊ መሆናቸውን ጠቁሟል። ይህም ሆኖ ዩናይትድ ስቴትስ በሲቪክ ማህበረሰብ፣ በመገናኛ ብዙሀን፣ በተቃዋሚ ፓርቲዎችና ገለልተኛ በሆኑ ድምፆችና አመለካከቶች ላይ የተጣለው ገደብ ያሳስባታል ብሏል። ነጻ የመገናኛ ብዙሀን እንደዚሁም የሲቪክ ማህበረሰብ ድርጅቶች በዲሞክራሲና በሰብአዊ መብት ላይ እንዲሰሩ የሚያስችላቸው ምህዳር መኖር አስፈላጊ ቅድመ ሁኔታዎች መሆናቸውን ጠቁሟል። የተቃዋሚ ፓርቲዎች ያለ ክልከላ መንቀሳቀስ እንደዚሁም የልዩ ልዩ ዓለም

ማዕቀፍና የሀገር ውስጥ ታዛቢዎች መገኘት ለነፃና ፍትሐዊ ምርጫ ወሳኝ መሆናቸውንም መግለጫው ጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬው እንደዘገባው አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። ሰማያዊ ፓርቲ የ2007 ዓ.ም ምርጫ

ይህ ፍትሐዊ ወገንተኛና ተአማኒነት የሌለው በመሆኑ ሂደቱንም ሆነ ውጤቱ እንደማይቀበል ገለጠ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግን ምርጫው ሰላማዊና ዲሞክራሲያዊ ሆኖ መጠናቀቁን ምክንያት በማድረግ ህዝቡን አመስግነዋል። ዘጋቢያችን መለስካቸው አመሃ የሰማያዊ ፓርቲን ጋዜጣዊ መግለጫ ተከታትሎ ተከታዩን አድርሶናል። ዛሬ ረፋዱ ላይ ሰማያዊ ፓርቲ በዋና ጽህፈት ቤቱ በጠራው ጋዜጣዊ መግለጫ ላይ ባሰራጨው ጽሁፍ እንዳተተው በምርጫው ለመሳተፍ የወሰነው ገለልተኛና ብቃት

ያላቸው ተቋማት እንደሌሉና ገዢው ቡድንም እውነተኛ ምርጫ እንደማይፈቅድ እያወቀ መሆኑን በመግለጽ ይንደረደራል። በምርጫው ሂደትም ድምፅ ከመስጫው ቀን በፊት በመንግስትና በምርጫ ቦርድ ተፈጽመዋል ያላቸውን ህገወጥ ድርጊቶች ይዘረዝራል። በአንድ ስፍራም የገዢው ቡድን ካድሬዎችና የፀጥታ ኃይሎች የተቃዋሚ ፓርቲ ተወዳዳሪዎችን፣ ታዛቢዎችንና አባላትን በማናለብኝነት ደብድበዋል፣ አስረዋል፣ አለፍ ሲልም ገድለዋል ሲል ይገልጻል።

እነዚህን የመሳሰሉ ጉድለቶችን ከዘረዘረ በኋላ መግለጫው የምርጫውን ውጤትም ሆነ ሂደቱን እንደማይቀበለው ይደመድማል። የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ስለሺ ፈይሳ ከላይ በተዘረዘሩት ህገወጥና ወጥና የአፈና ስርዓት የተካሄደው 2007 ዓመት ጠቅላላ ምርጫ የሚያመላክተው ኢትዮጵያ አሁንም ነፃ፣ ፍትሃዊ ምርጫ ልታካይ ቀርቶ በኢትዮጵያ ከዚህ ቀደም ከተካሄዱት ምርጫዎች ጋር እንኳን ሊወዳደር የማይችል እጅግ

ኢፍትሐዊ ወገንተኛና ተአማኒነት የሌለው በመሆኑ ሰማያዊ ፓርቲ ሂደቱንም ሆነ ውጤቱን አይቀበለው። በሌላ በኩል ደግሞ በትናንትናው ዕለት የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመላው የኢትዮጵያ ህዝብ ያስተላለፉት የደስታ መግለጫ ንግግራቸው በምርጫ 2007 ህዝቡ ከዋዜማው ጀምሮ ድምፁን እስከሰጠበት ዕለት ያደረገውን ተሳትፎ አወድሰው ምርጫውም ሰላማዊ ዴሞክራሲያዊና

ተአማኒ እንደነበረ ገልጸው ነበር። አምስተኛው ሀገራዊና ክልላዊ ምርጫ ሰላማዊ ዲሞክራሲያዊና ተአማንነት ባለው መልኩ በመጠናቀቁ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። መላው የሀገራችን ህዝቦች ለምርጫው ሰላማዊ ሆኖ መጠናቀቅ ላበረከቱት ከፍተኛ እንዲሁም ላሳዩት ጨዋነትና ራያነት የተሞላው ተግባር ያለኝን አክብሮት ለመግለጽ እወዳለሁ።

ሰማያዊ ፓርቲ በመግለጫው ላይ ሲያብራራ በኢትዮጵያ ውስጥ በአሁኑ ጊዜ ነጻነት የለም ይላል። የዜጎች ነጻነት ሳይከበር ነጻና ፍትሐዊ ምርጫ ሊደረግም ስለማይችል ህዝባዊ አስተዳደር ለማቆም አይቻልም ሲል ይከራከራል። ስለሆነም ይህንን እውን ለማድረግ አሁንም በሰላማዊ ትግላችን እንቀጥልበታለን ይላሉ የፓርቲው ሊቀመንበር አቶ ይልቃል ጌትነት ነጻነት በሌለበት አገር ውስጥ

ህዝባዊ አስተዳደር መትከል አይቻልም የሚለው መርህ የትግላችን ምሰሶ ሆኖ ይቀጥላል። ይሄም ዲሞክራሲያዊና ሰላማዊ የትግል ስልት መሆኑን ልታውቁት ይፈልጋል። ይሄንን ሲባል ኢህአዴግ ዘሎ አመጽ ነው የሚያደርገው፣ ዘሎ ሽብር ነው የሚያደርገው። ይሄ እንግዲህ ከኢህአዴግ ፍርሃት የመነጨ ወይም ሳይገባቸው ከሆነ እንዲገባቸው ያስፈልጋል። እውነት ለመናገር እኛ የማብራራት ችግር ኑሮብን ከሆነ ደግመን ደጋግመን እናስረዳቸዋለን። ይሄ ትግል ግን የተመሰረትንበት ነው

ስራችን ነው። ምርጫ ቦርድ ከትናንት በስቲያ ይፋ ባደረገው የመጀመሪያ የምርጫ ውጤት መሰረት ውጤታቸው ከታወቁት 442 የፓርላማ መቀመጫዎች መካከል ገዢው ግንባር ኢህአዴግ ሙሉ በሙሉ አሸንፏል። ከተረፉት መቶ አምስት መቀመጫዎች መካከል ሰማያዊ ለማሸነፍ ተስፋ ይኖረው ይሆን ለሚለው የጋዜጠኛ ጥያቄ የፓርቲው መሪዎች ምንም እንደማይጠብቁ ተናግረዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የተከበራችሁ አድማጮች አሁን ወደ ሁለተኛውና የመጨረሻው የመጽሔት ትንታኔ እናልፋለን። የዘንድሮውን የአፍሪቃ ቀን ለማክበር በዩናይትድ ስቴትስ የሚገኘው የአፍሪቃ አምባሳደሮች ቡድን ተከታታይ ስብሰባዎች አካሂዶ አህጉሪቱ ያደረገችውን እድገት ገምግሟል። ወደፊት በተጋረጡባት ፈተናዎች ላይም የሐሳብ ልውውጥ አካሂዷል።

የዘንድሮ የአፍሪቃ ቀን ክብረ በዓል ዓላማ ለልማትና ሴቶችን ለውሳኔ ሰጭነት ማብቃት ላይ እያተኮረ መሆኑም ታውቋል። በዓሉን ምክንያት ያደረገ ታላቅ ምሽት ነበርና ማርያማ ድዋሎ ተገኝታ ዘግባለች። አዲሱ አበበ ለመጽሔት ይዞታል። ከሩዋንዳና ከአይቮሪኮስ የቀረቡ

በውዝዋዜ የታጀቡ ባህላዊ ጨዋታችም ነበሩ። የግብፅና የሞሮኮ አገረሰብ ዳንሶችም እንዲሁም ለበዓሉ ድምቀትን ጨምረውለታል። የዘንድሮው የአፍሪቃ ቀን ክብረ በዓል ሊቀመንበር በዩናይትድ ስቴትስ የግብፁ አምባሳደር መሐመድ ተውፊቅ ናቸው።

ትልቁና ዋናው ጠቃሚ ጉዳይ አፍሪካ ስኬት እያሳየች መሆኗ ነው። አፍሪካ እያደገች ነው። ከ20 ዓመታት በፊት አፍሪካ ብዙ ችግሮች የተፈራረቁባት አህጉር ነበረች። ዛሬ ግን የተለያዩ እድገቶችን እያስመዘገበች ወደፊት የምትጓዝ አህጉርም ሆናለች።

የዘንድሮው ክብረ በዓል ዓላማ ሴቶችን ለወሳኝነት ማብቃትና በአህጉሪቱ ልማት ላይ ማነጣጠሩ ዋና ነገር ነው ያሉት ደግሞ የሞሮኮ አምባሳደር ራቻድ በውላህ ናቸው። የአፍሪካ ሴቶች ወደር የለሾች ናቸው፣ እናም እድሉን ልንሰጣቸው ይገባል።

ሁለተኛ ሴቶችን ወሳኝ ኃይል ለማድረግ አውሮፓና ዩናይትድ ስቴትስ እኛም ከሌሎች አገሮች ጋር በመሆን ብዙ ሚና ልንጫወት እንችላለን። ብዙ ነገሮች ተሰርተዋል፣ ግን በቂ አይደሉም። ጋራንግ ዲንግ አኩዎንግ በዩናይትድ ስቴትስ የደቡብ ሱዳን አምባሳደር ናቸው። ብዙ ፈተናዎች ቢኖሩባትም አፍሪቃችን እያደገች ነው ይላሉ።

የማህበራዊና ኢኮኖሚያዊ እድገቶችን አይተናል። በቴክኖሎጂ እድገት ረገድም አንድ ትልቅ ምርታ ተመዝግቧል። አሁን የሚያስፈልገን በአገሪቱ የሚታዩ አንዳንድ የደህንነት ስጋቶችን መቀነስ ብቻ ነው። ወጣቶቻችን ተስፋ እንዳይቆርጡና አገራቸውን እየጣሉ እንዳይኮበልሉ በማህበራዊ ኢኮኖሚያችን ውስጥ ልናቅፋቸው ይገባናል።

ከዳንሱና ባህላዊ ጨዋታዎቹ በተጨማሪ አንዳንድ አገሮች ለየክልላቸው ተስማሚ የሆኑ ምርቶችን በማቅረብም ተሳትፈዋል። የካሜሩኑ አምባሳደር ጆሴፍ ቻርልስ አተንጋና እንደ ቡናና ሻይ የመሳሰሉ አንዳንድ የእርሻ ምርቶችን በዘመናዊ መልክ ማቅረብ አስፈላጊ ነው። የሀገራችን መለያ የሆኑትንና አስር ያህል ክልሎችን የሚወክሉባትን ባህሎቻችንም እንዳንረሳ ያስፈልጋል።

የዘንድሮው የአፍሪካ ቀን ሙሉ መልክ ነበረው። ለየት ያለም ይዞታ ታይቶበታል። የአህጉሪቱን ንግድ አስተዋውቆ በዘመናዊና ባህላዊ ጨዋታዎችም ያዝናና። የአፍሪካ ቀን ዋና መታሰቢያነቱ እንደ አውሮፓ አቆጣጠር በ1963 የተቋቋመውንና ዛሬ የአፍሪካ ሕብረት ወደሚለው የተለወጠውን የአፍሪካ አንድነት ድርጅት የተመሰረተበትን ማስታወስ ነው። ያኔ የአፍሪካ መሪዎቹ ሙሉ ራዕይ

በአህጉሪቱ የወደፊት ብሩህ ራዕይ ላይ ያነጣጠር እንደነበርም አይዘነጋም።

አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እንደወትሮ ሁሉ እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተው አስተያየቶች ለሰዓቱ ጥቂቱን እንሰማለን። ሎ ቪዎች

እንደምናችሁ። ደረጀ እባላለሁ። የምደውለው ከካልጋሪ ካናዳ ነው። እዚህ በሁለት ሺህ ሰባት የግንቦቱ ምርጫ ለመከታተል እና ለመዘገብ ያደረጋችሁትን ጥረት በእውነቱ በእጅግ በጣም ነው የማመሰግነው። ምክንያቱም ኢትዮጵያ ውስጥ ያለው የጋዜጠኝነት ተግባርን የማከናወኑ ሁናቴ በጣም ደካማ ስለሆነ ያደረጋችሁት አስተዋጽኦ በእውነቱ እጅግ በጣም መልካም ነው።

በሁሉም አቅጣጫዎች ተዘዋውራችሁ ለመታዘብ ሞክራችኋል። ነገር ግን በባህር ዳር አካባቢ፣ በጎንደር አካባቢ ግን አልሰማንም። ምናልባት እንግዲህ ግል ሚዲያዎች እዚህ አካባቢ እንደማይሰሩ እርግጥ ነው። ይህንን ለማለት ነው። ሌላው ደግሞ የአፍሪካ ሕብረት ታዛቢዎች የሰጡትን አስተያየት ጥርት ባለ ሁኔታ የቀረበ አይመስለኝም። ትርጉሙ ላይ ችግር ያለ ይመስለኛል። እኛ እንግሊዝኛ የሰማነው ትርጉምና ቪኦኤ ያቀረበው ነገር በጣም ትንሽ

ሊቀራረብልኝ አልቻልም። ይሄን ለማለት ነው። አመሰግናለሁ። ትናንት ሰለሞን አባተ ከአቶ ቴድሮስ ዳኜ ጋር ቃለ መጠየቅ እያደረገ ነበረ እና አቶ ቴድሮስ ዳኜ አብዛኛዎቹ ተቃዋሚዎች ውጭ ናቸው ሲሉ ሰማኋቸው። በነገራችን ላይ ኢትዮጵያ ውስጥ ከአምስት በላይ ትልልቅ ተቃዋሚ ድርጅቶች አሉ። እንደውም ውጭ ያሉት በጣም ትንሾ- ጥቂቶች ናቸው።

እና ይህንን ያስተዋሉ አልመሰለኝም። ሌላ ተቃዋሚዎች እርስ በርሳቸው ይጣላሉ ሲሉም ስምቻቸዋለሁ። ተቃዋሚዎች ው እርስ በርሳቸው ይጣላሉ። ግን ያላቸው ነገር ምንድን ነው? ገዢው ፓርቲ ራሱ ምናልባት የራሱም ሰዎች እያስገባ እያጋጫቸው ሊሆን ይችላል። ሌላ በሰላማዊ ሰልፍም ስንሄድ የገዢው ፓርቲ ደጋፊዎች አደባባይ መስቀል አደባባይ ሰላማዊ ሰልፍ ሲያደርጉ

የተቃዋሚዎች ግን ጃል ሜዳ እንዲሰለፉ ነበር የሚደረገው እና ጃል ሜዳ ደግሞ ምናልባት ሁላችንም እንደምናውቀው ከመንገድ ትንሽ ዞር ብሎ ያለ ቦታ ነው። በክርክርም አንጻር ስድስት ደቂቃ ለተቃዋሚ መስጠት የቱን ትተው የቱን ነው የሚናገሩት? እና አመቺ ባልሆነ ሁኔታ እያሉ የፈለጉትን ያህል ድል ሊቀዳጀው የሚችሉ ሰዎች አይደሉም። እና በዚሁ ነው መታየት ያለበት። እና አመሰግናለሁ።

አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። በተለይ በዝግጅቶቻችን የቀረቡ በፕሮግራሞች የተስተናገዱ ሀሳቦች ላይ ያላችሁን አስተያየት አድርሱን፣ እናስተናግዳለን። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን በኢንተርኔት ለምትከታተሉ አድማጮች የድረገጻችን አድራሻ ለማስታወስ www አምሃሪክ ቪኦኤ ኒውስ ካም ነው።

በስልክ ለማድመጥ ለምትፈልጉና አገልግሎቱን ማግኘት የሚያስችል የስልክ መስመር ያላችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ብላችሁ ፈልጉን። አድማጮች፣ ሌላም ማሳሰቢያ ወይም ማስታወሻ አለን። በድረገጻችን ላይ በተለይ ምርጫውን አስመልክቶ ከተለያዩ አካባቢዎች ባልደረባችን ሄኖክ ሰማእግዜር ያሰባሰባቸውና ጉዳዩን እንቅስቃሴዎቹን የተመለከቱ የቪዲዮ ምስሎች በድረገጻችን በስተቀኝ ክንፍ ላይ ታገኛላችሁ እነሱን

ተከታተሉ እንዲሁም ጽሁፎች ወይም መጣጥፎችን ከዚሁ ድረገጽ ላይ ማግኘት እንደሚችሉ ለማስታወስ እንወዳለን አሁን እዚህ ግድም ፋታ እናድርጋለን በአስቴር አወቀ

ሰሩን እናመሰግናለን። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ያመለክታል። ርዕሰ ዜናዎችን ባጫጭሩ በኢትዮጵያና ሶማሊያ ድንበር አቅራቢያ ለሶስት ቀናት ተካሄደ በተባለ ውጊያ

በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናግረዋል። በሶማሊያ የጋልጋዱድ ግዛት አስተዳዳሪ ሁሴን አሊ ኢርፎ ለአሜሪካ ድምፅ ሲናገሩ ውጊያው የተቀሰቀሰው በኢትዮጵያ ሶማሊያ አስተዳደር ያሉ ልዩ ፖሊሶች ሶማሊያ ድንበር አቅራቢያ ምስራቃዊ መንደሮች የሚኖሩ ሲቪሎችና አርብቶ አደሮችን ማጥቃት ሲጀምሩ ነው ብለዋል። ናይጄሪያ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቅቅ

በነጠኛው ቡድን ቦኮ ሀራም ላይ ድል ተቀዳድቻለሁ ማለት አትችልም አሉ አዲስ የተመረጡት የአገሪቱ ፕሬዚደንት ሙሐማዱ ቡሃሪ። ሚስተር ቡሃሪ ዛሬ ስልጣን በተረከቡበት የምረቃ ንግግራቸው ባለፈው ዓመት ሚያዝያ የተጠለፉት 219 ልጃገረዶች ነፃ መውጣት አለባቸው ብለዋል። የፊፋ ፕሬዚደንት ሴፕ ብላተር ለሌላ አምስት ዓመት የሥራ ዘመን እንደገና ተመርጠዋል። ይሄ የሆነው ድርጅታቸው በሙስና ቅሌት ክስ ከተናወጠ ከጥቂት ቀናት በኋላ መሆኑ ነው

ከመጀመሪያው ዙር የድምፅ ቆጠራ በኋላ ተፎካካሪያቸው የነበሩት የዮርዳኖሱ ልዑል አሊ ቢን አል ሁሴን በምርጫው መሸነፋቸውን ተቀብለዋል። ዜናዎቹ እነዚሁ ናቸው።

አድማጮች የምትከታተሉት በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። ለምሽቱ በእሁዱ የኢትዮጵያ ብሔራዊ ምርጫና እያነጋገረ ባለው ውጤቱ ዙሪያ ከሶስት ምሁራን ጋር የተካሄደ ውይይት ይዘናል። ከዚያ በፊት ግን አሁን ሳምንታዊው አፍሪቃ በጋዜጦች ነው። ቀዳሚው አዘጋጅና አቅራቢ አዳነች ፍሳዬ

አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሉሲ ዘር የተለየ አዲስ አይነት የቅድመ ሰው ቅሪት ተገኘ፣ ኢህአዴግ የሚያሸንፈው ሌላ አማራጭ ባለመኖሩ ነው ተባለ፣ ቤተ እስራኤሎች እስራኤል ውስጥ ስለሚደርስባቸው አሉና ዘረኝነት የሚሉትን ርዕሶች ነው ዛሬ የምንመለከተው።

ኔቸር የተባለው ስለ ሳይንሳዊ ግኝት የሚዘግብ መጽሔት ኢትዮጵያ ውስጥ ከሉሲ ወይም ከድንቅነሽ ዘር የተለየ አዲስ የቅድመ ሰው ቅሪተ አካል እንደተገኘ ዘግቧል። ከሉሲና ኦስትራሎፒቶክስ አፋርነስስ ከተባለው ዘሯ የተለየ መንጋጋ ያለው ኦስትራሎፒቶክስ ዲረሜዳ የተባለ የቅድመ ሰው ቅሪተ አካል ከ3.4 ሚሊዮን ዓመታት በፊት የሉሲ አይነቶቹ ቅድመ ሰዎች በኖሩበት ዘመን

እዛው አካባቢ የኖሩ ዘመዶቿ አካል እንደሆነ የሳይንስ ምርምሩ መጽሔት ጠቁመዋል። ኦስትራሎፒቶክስ ፒቶክስ ዴርሜዳ የሚል ስያሜ የተሰጠው ከ3.5 እና ከ3.3 ሚሊዮን ዓመታት በፊት የኖሩ ቅድመ ሰዎች መንጋጋና ጥርስ ቅሪት የተገኘው ሉሲና አንድ ሌላ የእሱ ዓይነት ቅሪት አካል ከተገኘበት ሐዳር አካባቢ በ35 ኪሎ ሜትር ርቀት ባለ ቦታ ላይ ነው።

ኒውዮርክ ታይምስ ጋዜጣ ደግሞ ባለፈው እሁድ ስለተካሄደው የኢትዮጵያ ብሔራዊ ምርጫ ሲዘግብ ገዢ ፓርቲ ኢህአደግ ለምን እንደሚያሸንፍና ተቃዋሚዎች ለምን ብዙም ቦታ እንደማያገኙ ተንትኗል። የገዢው ፓርቲ ተወዳዳሪዎች ለምርጫ ቅስቀሳ የተጠቀሙበት በሀገሪቱ ያለውን የኢኮኖሚ እድገት ነው። የኢትዮጵያ መንግሥት ከታላቁ የህዳሴ ግድብ ግንባታ አንስቶ አርሶ አደሮች ከድህነት እንዲወጡ እስከ ማድረግ ባሳየው ጥረት ስኬት አግኝቷል።

የዓለም ባንክ እንደሚለው በ11 ዓመታት ውስጥ የድህነት መጠን ከ44 ከመቶ ወደ 30 ከመቶ እንዲቀንስ አድርጓል። የኢህአዴግ ቃል አቀባይ አቶ ደስታ ተስፋው ተቃዋሚ ፓርቲዎች የህዝቡን ቀልብ ለመሳብ የሚያስችል ጥንካሬ የላቸውም፣ ግልጽ የሆነ ፖሊሲም ሆነ ፕሮግራም የላቸውም ብለዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። ተቃዋሚ ፓርቲዎች በበኩላቸው ገዢው ፓርቲ በፖለቲካ ምህዳር ላይ ያጠበቀውን ልጓም መሰረት በማድረግ

ህዝቡን ለማሳመን ሞክረዋል። የምርጫ ዘመቻቸው ያተኮረውም በከተማዎች ላይ ነበር። ይሁንና ኢህአዴግ በሀገሪቱ የፖለቲካ ድባብ ልዕልና ስላለው በተለይም ከሀገሪቱ 80 ከመቶ ህዝብ በሚኖርበት ገጠሩ ክፍል በግልጽ የሚታይ የበላይነት ቦታ ስላለው ተቃዋሚዎች ለማሸነፍ ያላቸው እድል የጠበበ ነው የሚል እምነት በህዝቡ ዘንድ አድሯል ይላል የኒውዮርክ ታይምስ ጋዜጣ ዘገባ።

ኤልያስ ተስፋዬ የተባሉ ነጋዴ ህዝቡ ኢህአዴግን የሚመርጠው ወዶት ሳይሆን አማራጭ ስለሌለው ነው። ተቃዋሚ ድርጅቶች ደካማና የተከፋፈሉ በመሆናቸው ሌላ ፓርቲ ቢያሸንፍ ሀገሪቱ በርስ በርስ ጠብና በሙስና ትታመሳለች ወይም ትፈርሳለች የሚል እምነት ስላለው ነው ማለታቸውን የኒውዮርክ ታይምስ ዘገባ አስገንዝቧል። ተቃዋሚ ድርጅቶች በበኩላቸው ካለፍርድ የመታሰርና የወከባ ተግባር ይፈጸምብናል ይላሉ።

የሰብአዊ መብት ቡድኖችም የኢትዮጵያ መንግሥት የተቃዋሚዎችን አንደበት ለመሸበብ የመናገር ነጻነትን ያፍናል በማለት ይከሳሉ ሲል በኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ያወሳል። ቢቢሲ ማለት የብሪታንያ የሬዲዮና የቴሌቪዥን ስርጭት ኮርፖሬሽን ድረገጽ በበኩሉ እስራኤል ያሉት ትውልደ ኢትዮጵያ አይሁዳውያን

የሚገኙበት ከባድ ሁኔታ በሚል ርዕስ ባወጣው ጽሑፍ የኢትዮጵያውያን አይሁዶች ወደ እስራኤል የመፍለስ ታሪክ የእስራኤል ማኅበረሰብ አዎንታዊና አሉታዊ ገጽታን ያንጸባርቃል ይላል። እስራኤል የአይሁዳውያን መጠጊያ የመሆን ባላት የጽዮናዊነት ሕልም መሠረት እንደ አውሮፓ አቆጣጠር በ1980ዎችና 90ዎቹ ዓመታት ውስጥ በአስር ሺዎች የሚቆጠሩ ኢትዮጵያ ውስጥ በቀላሉ በማይደረስባቸው ቦታዎች የኖሩ

በእምነታቸው ምክንያት ወከባ ይደርስባቸው፣ ረሃብና ግጭቶች ይፈራረቁባቸው የነበሩትን ፈላሾች ወደ እስራኤል አስመጣች ይላል የቢቢሲው ጽሑፍ። ይሁንና እነዚህ ልዩ የሆኑት ሰዎች እስራኤል ሲደርሱ ዘግናኝ የሆነ አድሎና ዘረኝነት ገጠማቸው። ላለፉበት ስቃይም ሐዘኔታ አላገኙም ሲል ጽሑፉ ያብራራል። ትውልደ ኢትዮጵያ እስራኤላውያን በቅርቡ የተቃውሞ ሰልፍ ባደረጉበት ወቅት ያልተለመደ የኃይል መጠቀም ተግባር የታየው

በሀገሪቱ መንግስት በተለይም በሀገሪቱ ፖሊሶች ላይ ያላቸው ለአመታት ሲብላላ የቆየው ቀቢጸ ተስፋነት ስሜት ነጸብራቅ እንደሆነ የቢቢሲ ዘገባ ሲያብራራ ደምስ ፈቃድህ የተባለ ትውልደ ኢትዮጵያ እስራኤላዊ ወታደር ካለምንም ትንኮሳ በፖሊሶች ሲደበደብ ማየቱ የእስራኤል ሕዝብ 130,000 የሚሆኑት ፈላሾች ላይ ያለውን አያያዝ በፍጥነት እንዲለውጥና እንዲያሻሽል አመላካች ይሆናል ይላል።

አያይዞም ጽሑፉ ለመሆኑ ኢትዮጵያውያን አይሁዶች ማን ናቸው? ሲል ይጠይቅና የኢትዮጵያውያን አይሁዶችን መሰረት ለማወቅ ትልቅ ተግዳሮት የሚሆነው አስተማማኝ ታሪክ ባለመኖር እንደሆነ ይገልጻል። ስለ ቤተ እስራኤሎች አመጣጥ ከሚነገሩት ታሪኮች አንዱ ዳን የተባለ ህልውናው የጠፋ የዕብራይስጥ ጎሳ ዘሮች ናቸው የሚል ነው። የንጉሥ ሰሎሞንና የንግሥት ሳባ ልጅ የሆነውን ቀዳማዊ ምኒልክን አጅበው

ኢትዮጵያ የገቡት አይሁዳውያን ዘር ናቸው ይባላል። የቤተ እስራኤል ማኅበረሰቦች መሪዎች በበኩላቸው ከክርስቶስ ልደት በፊት በ586 ዓመተ ዓለም የመጀመሪያው ቤተ መቅደስ ከወደመ በኋላ ከተያዘችው ጁዴያ ሸሽተው ወደ ግብፅ የተሰደዱት አይሁዳውያን ዘሮች እንደሆኑ ይተርካሉ። ኢትዮጵያውያን አይሁዶች ለምእት ዓመታት ያህል በሌሎች የዓለም ክፍሎች ካሉት አይሁዶች ሙሉ በሙሉ ተነጥለው የኖሩ ቢሆንም

በጥንታዊ መጽሐፍ ቅዱስ ላይ የተመሰረተውን የአይሁዳዊነት እምነት አጥብቀው ሲከተሉ ኖረዋል ሲል ቢቢሲ ላይ የወጣው ጽሑፍ ያስረዳል። የመጀመሪያዎቹ ቤተ እስራኤሎች እስራኤል ከገቡ 30 ዓመታት ያለፉ ቢሆንም እስራኤል ትውልደ ኢትዮጵያ የሆኑትን አይሁዳውያን ከሀገሪቱ ሕዝብ ጋር በማዋሃድ ረገድ በሚዘገንን ሁኔታ እንደከሸፈባት በሰፊው ይታመናል ይላል በቢቢሲ ድረገጽ ላይ የወጣው ጽሑፍ።

ፈላሾቹ የጤና ጥበቃንና ትምህርትን የመሳሰሉ መሰረታዊ አገልግሎቶች የቀረቡላቸው ቢሆንም በሀገሪቱ አብይ ቦታ ካላቸው አካላት አድሎና ዘረኝነት እንደገጠማቸው ቢቢሲ ላይ የወጣው ጽሁፍ ሲያብራራ የእስራኤል ብሔራዊ የደም ባንክ ኤች አይ ቪ ኤድስ ሊኖርበት ይችላል በሚል ስጋት ከትውልደ ኢትዮጵያ አይሁዶች የተለገሰውን ደም ወደ ቆሻሻ ይጥል እንደነበር ይገልጻል።

ቤተ እስራኤሎቹ የሚገኙበት የኑሮ ደረጃም ዝቅተኛ እንደሆነ የቢቢሲ ድረገጽ ላይ የወጣው ዘገባ ጠቁሟል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።

አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ውይይት ምርጫ 2007 በእሁዱ ብሔራዊ ምርጫና እያነጋገረ ባለው ውጤቱ ዙሪያ ከሦስት እንግዶች ጋር የተካሄደ ውይይት ነው ተከታዩ

በኢትዮጵያ የፖለቲካና የምርጫ ታሪኮች ዙሪያም በርካታ ዓመታት ወደ ኋላ ተመልሶ ይመረምራል ውይይቱ። ተወያዮቹ ዶክተር መሳይ ከበደ እዚህ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የዴይተን ዩኒቨርስቲ የፍልስፍና መምህር፣ ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር እና አቶ ንጉሴ ቢራቱ ቀደም ሲል በዋሽንግተን ዲሲ ኤሌክትሪክ ኃይል ተቋም ይሠሩ የነበሩ

በአሁኑ ወቅት በግል ሥራ የሚተዳደሩ በኢትዮጵያ ፖለቲካ ጉዳዮች የሚሳተፉ ናቸው። እንግዶቹን ያወያየው አሉላ ከበደ ነው።

እንግዶቼ ዶክተር ምሳይ፣ ዶክተር ሹመትና አቶ ንጉሴ፣ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። ወደ ወቅታዊ ጉዳይ ወደ ምርጫ 2007 ና ውጤቱ አያይዘንም ወደ ኢትዮጵያ የፖለቲካ እንዲሁም የምርጫ ታሪኮች እንዘልቃለን። በቅድሚያ ግን በዛሬ ዕለት ወደ ተከናወነ ሌላ ታሪካዊ

ከ50 ዓመታት በኋላ ዲሞክራሲያዊ ሽግግር እውን ወደሆነባት ግዙፍ አፍሪካዊት አገር ናይጄሪያ አሻግረን እንመልከት። በናይጄሪያ በዛሬ ዕለት አዲሱ ተመራጭ ፕሬዚዳንት ሙሐመዱ ቡሀሪ ቃለ መሐላ ፈጽመዋል። ይህን ታሪካዊ ሁኔታ አስመልክቶ የምትሰነዝሩትን አስተያየት እናስቀድም። ዶክተር መሳይ ከርስዎ ልጀምር። አዎ፣ እንግዲህ በአንድ በኩል መሸት የሚደነቅ ውጤት ነው።

ናይጄሪያ ትልቅ ሀገር ነው በአፍሪካ። ስለዚህ ጥሩ ምሳሌ ይሆናል። ግን እንግዲህ እዚህ ላይ በአንድ ምርጫ ብቻ ነገሮች ትክክለኛ መስመር ይዘዋል ማለት አይቻልም። ብዙ ጊዜ እንደምታውቀው አፍሪካ ውስጥ ገና መስመር ይዙና ሲሄዱ ይበላሻሉ እና በዚህ መስመር እንደሚቀጥሉ ተስፋ አደርጋለሁ። እንደምታውቀው ብዙ የሚሊተሪ ሀይል አለ እዛ። ብዙ አይነት እንቅስቃሴዎች አሉ፣ በተለይ እዚህ

ቴሮሪስት እንቅስቃሴ ማለባቸው ይህንን ሁሉ ተወጥተው ይህን ዴሞክራሲ አሁን ያገኙትን ዴሞክራሲ አጠናክረው ወደፊት ይሄዳሉ ተስፋ ነው ማደርገው። ገና መጀመሩ ነው እንግዲህ።

መልካም፣ የምንነጋገርበት የኢትዮጵያን ፖለቲካ ታሪክ የኢትዮጵያን የምርጫ ታሪክም የሚመለከት የታሪክ ጉዳይ የሚመረምር እንደመሆኑና ና ይህ ትልቅ ታሪካዊ ጊዜ አንዲት ግዙፍ አፍሪካዊት ሀገር አገር ወደ ዲሞክራሲያዊ ሽግግር የሄደችበትን ሁኔታ ከኢትዮጵያ ሁኔታ ጋርም ማዛመድ የሚጋብዝ ስለሆነ ነው ሀሳባችሁን እንድትፈነጥቁ የምጋብዘው። ዶክተር ሹመት እርሶስ እንዴት ይመለከቱታል? እኔ እንግዲህ አንደኛ እጅግ በጣም ብዙ ጊዜ

ወስዶባቸዋል ነው የምለው ምክንያቱም ናይጄሪያ ነጻ ስትወጣ የዛሬ ሀምሳ አመት ገደማ እጅግ በጣም የተሳካ ኮንስቲትዩሽን ህገ ደንብ ወጥቶለት ተጀመረ ነው የነበረ ግን እንቅፋቱ በዛና

ይህን ያህል ጊዜ ወሰደ። አሁንም ቢሆን ዶክተር መሳይም ጠቅሶታል ትልቁ ጥርጣሬ ይሄ በግለሰብ ውሳኔ የመጣ ነው ወይንስ እውነት ስርዓቱ ጸንቶ ያመጣው ለውጥ ነው የሚለው ነው። አፍሪካ ውስጥ ያለው ችግር ጨዋታው ፈረሰ ካለ አንድ መሪ እንደገና ተመልሰው ጭቃ ውስጥ የሚገቡበት ሁኔታ አለ እና እርግጥ ናይጄሪያ የታየው እጅግ በጣም አበረታች ምልክት ነው። ግን ይሄ ደግሞ በዮናታን ጉድላቅ ቀና አስተሳሰብም ላይ

በአብዛኛው የተመሰረተ ነው። ነገ ይህንን ማዕከብር መሪ ወደ ነበሩበት ሊመልሳቸው ይችላል። ለሌሎችም አፍሪካውያን ትልቁ ትምህርትና ንጣት እዚህ ላይ ነው፣ በግለሰቦቹ ሳይሆን በስርዓት ጽናት ላይ እንዲመሰረት የወደፊት እድላቸው መልካም። አቶ ንጉሴ ቢራቱ እርሶስ እንዴት ይመለከቱታል? ወይል በእኔ እድሜ መጀመሪያ ናይጄሪያ ነጻ ስትወጣ የሲቪል መሪዎች ነበሩ እና በጣም የተማሩ

በጣም ያወቁ ለፖለቲካም ለአፍሪካን ፖለቲካ ትልቅ ምሳሌ ይሆናል የሚባሉ ነበሩ። ግን እንደተባለው በየጊዜው ከውስጥ ሌሎች ሀይሎች ይነሳሉ። በተለይ ሚሊተሪው የተነሳው ያንን ሁኔታ አበላሸው፣ የተጀመረውን መልካም ነገር አበላሸው። ከዚያ ወዲህ ይኸው ለመጀመሪያ ጊዜ አሁን ህገ መንግስቱ ሙሉ በሙሉ ስራ ላይ ባይውልም ይሄ ምርጫ ተደርጓል። እንግዲህ ምርጫው በእውነቱ

አሁን ላሸነፈው ሰውዬ የተሻለ ነው ተብሎ አይመስለኝም። በዛ አይነት ምርጫ ያደረጉት ለምን? ናይጄሪያን ውስጥ አሁን ኬዎስ ውስጥ ገብቷል። የፖለቲካ ኬዎስ አለ እንደምታየው። ይሄ ቦኮ ሃራም የሚባል በጣም አስቸጋሪ ነገር አለ። ያንን ሊቋቋሙት አልቻሉትም። ስለዚህ የተሻለ ይሄ ይሆናል፣ ትንሽ ሚሊተሪ ቀመስ ስለሆነ በሚል መልክ እንጂ ሙሉ በሙሉ ለዴሞክራሲ ባላቸው እምነት ወይም ፍላጎት ላይ የተመሰረተ አይመስለኝም።

መልካም ቀደም ብዬ በመግቢያው በመንደርደሪያው እንደገለጽኩት አንዲት ግዙፍ አፍሪቃዊት አገር ሀምሳና ስልሳ ዓመታት ከነጻነት በኋላ ዲሞክራሲያዊ ሂደት የተካሄደ ምርጫ የታየበት በመሆኑ ነው። ይሄን ሀሳብ እንድትፈነጥቁ የጋበዝ ነው። ከኢትዮጵያ ጉዳይ ጋር ለማዛመድ የሚቀሰሙ ልምዶችም ካሉ መጨረሻ ላይ እንመጣበታለን አሁን

ወደ ትኩሱ የኢትዮጵያ ጉዳይ እንምጣ። ይሄን ውይይት እያደረግን ያለነው አምስተኛው የኢትዮጵያ ብሔራዊ ምርጫ በተካሄደ ማግስት አብዛኛውም ውጤት በታወቀበት ሰዓት ላይ ነው። እስካሁን ይፋ በተደረጉ ውጤቶች ገዢው ኢህአዴግና አጋሮቹ ሙሉ በሙሉ መቶ በመቶ ማሸነፋቸውን የምርጫ ቦርድ አስታውቋል። እስኪ ዜናውን ስትሰሙ ካለው ስሜት እንነሳ። ከመጨረሻው ልጀምር። አቶ ንጉሴ ቢራቱ ወይም መቶ በመቶ አሸነፈ የሚለው ሁልጊዜ ትንሽ

በጣም በመዋጥ ያስቸግረኛል። ግን በሌላ በኩል ደግሞ መሬት ላይ ያለው እውነታም የሚያሳየው ይሄው ነው እና በአሁኑ ጊዜ በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ስናይ ካለፉት ሁኔታዎች በጣም እየተሻሻለ እየተሻሻለ የመጣበት ሁኔታ ይታያል። ሰውም የተረጋጋ ኑሮ፣ ሰላማዊ ኑሮ፣ በመጠኑም ቢሆን ኢኮኖሚውንም እያደገ የሄደበት ሁኔታ እናያለን። ስለዚህ

ኢህአደግ አንደኛ ትልቁ አድቫንቴጁ ኢንከም በንት ነው። በስልጣን ላይ ያለ በስልጣን ላይ ያለ ማለት ነው። በስልጣን ላይ ያለ ፓርቲ ስለሆነ ብዙ ነገር ስለሚሰራ ያንን ሰው ይመለከትለታል። ከዚያ አድቫንቴጅ እየመጣም ሊሄድ ይችላል። ግን ሌሎቹ ፓርቲዎች ወይም አንድ ክልል አስተዳድሮ አያውቁም። ለህዝቡ ኮንፊደንስ የሚሰጡት ነገር የለም። እስፔሻሊ ስልሳ ሆነው

ኢህአዴግን ተክቶ ሀገር ቢያስተዳድሩ ምን አይነት መንግስት ሊሆን ይችላል፣ ሀገሪቱስ እንዴት ትሆናለች የሚለው ነገር በብዙዎቹ እኔ በቅርብ ጊዜ እዛ ነበርኩ። ከምርጫው በፊት ከአንድ ወር በፊት ነው የመጣሁት ከምርጫው እና አንዳንዱ ሰዎች ሳነጋግራቸው፣ በተለይ ኢህአዴግን ይወዳሉ ማለት አይደለም። አንዳንድ ያነጋገርኳቸው ሰዎች ግን ባለው ሰላም ባለው መረጋጋት እና

ባለው ምልክ በመጠኑም ቢሆን በኢኮኖሚስ እየተንቀሳቀሱና እየተንቀሳቀሱ እየተሳተፉ ያሉበት ሁኔታ ኑሯቸው ትንሽ ተስተካከል የተደላደለ ሆኖ በመገኘታቸው ምንድን ነው የሚሉት፣ ወይል እኛ አሁን ይሄ ሰላም ይሄ ስቴቢሊቲ ይሄ እንዲልብን አንፈልግም። ስለዚህ ኢህአደግ ቢቀጥል ይሻላል የሚል ነገር አለ። ይህ ኢህአደግን ከመውደድ ሳይሆን ከራሳቸው ኑሮና ከራሳቸው ሕይወት የተነሳ የሚመጣው መንግስት ምን ሊያመጣ ይችላል የሚል ችግር አለ። ብዙዎቹ

ስልሳ ሀምሳ አመት አርባ አመት የሚሆኑት ከደርግ ጊዜ ውስጥ የነበረውን ሁኔታ ስለሚያውቁ ነው። ስለዚህ ሌላ መንግስት ሊመጣ ደግሞ ሌላ ችግር ሊያመጣብን ይችላል የሚል አለ። አብዛኛውም ደግሞ ይሄ ተራው ህዝብ ከዕለቱ ናየው ይሄ ባቡር ሐዲድ መሰራቱ ይሄ መናለቱ መንገዶች መስፋቱ የትራንስፖርት ከሞላም ጎደል ለማቃለል የሚደረገውን እንቅስቃሴ የምግብም ምል እጥረት የለም በሀገር ውስጥ ግን ውድ ሊሆን ይችላል

እና ያ ሁሉ አንድ ላይ ተዳምሮ እንቅስቃሴውን ጭምር ኢህአዴግን ነው የሚመርጡት። ይሄ የሚያሳየው ምንድን ነው? ሌላው ቢመጣ የተሻለ ነገር ይመጣል የሚል ጥርጣሬ ውስጥ ላላቸው ብቻ ነው። መልካም የለውጥ ፍላጎት የለውጥ ሀሳብ አሁን ካለ ሁኔታ ብቻ ነው የሚነሳው ወይ? አሁን ያለውስ ሁኔታ በእርግጥ ብዙዎችን በሚያስማማ መልኩ ተስፋ የሚያደርጉበት ነው ወይ? ጥያቄዎችን በተከታታይ እናነሳለን። እድሎቹን ግን ልስጥ። የቅድሚያ ምላሻችሁን የሁላችሁንም ላካት ፕሮፌሰር ሹመት

አሁን አቶ ንጉሴ እንዳሉት አሁን መሬት ያለው ሁኔታ ምናልባት ወደዚህ መደምደሚያ የሚያደርስ ሊሆን ይችላል። ግን ያን መሬት ያለውን ሁኔታ የፈጠረውም ይሄ ገዢ ፓርቲ ነው እና ለምሳሌ ስልሳ ተቃዋሚ ሀይሎች አሉ ስንል ስልሳ እንዲሁ እንዲያው በአጋጣሚ የተፈጠሩ ሳይሆን እንዲያ እንዲሆን ተደርጎ ነው አንድ ሊያሰባስቡ ይችሉ የነበሩት ሀይሎች ከተደመሰሱ በኋላ ነው እንግዲህ

ይህ አይነት መበታተልና ይህ አይነት መሰባበር የተፈጠረው ስለዚህ መሬት ላይ ያለውን ሁኔታ እንዲህ እንዲሆን አድርጎ ያዋቀረ ኃይል አለ። እርግጥ ነው ሕዝቡ ከግርግር ይልቅ ወዳልታወቀውና ወዳልታመነው ከመሄድ ይልቅ ያወቁት ሰይጣን ይሻላል የሚል መደምደሚያ ሊደርስ ይችላል። ግን እዚያ መደምደሚያ እንዲደርስ ደግሞ የተቀየሰ ጉዳይ አለ እና

እኛ ይህን ስንገመግም መሬት ላይ ያለው ሁኔታ እንዲሁ ዝም ብሎ በዘፈቀደ የተፈጠረ ሳይሆን በዚያ ሁኔታ እንዲቀጥል ተደርጎ የታነጸ መሆኑን ነው። ግን በዚህ ሁኔታ ዘለቄታው ምንድን ነው? ምክንያቱም ብዙ የታሪክ ምሳሌዎች አሉን። በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና

ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው አብሮ ማጤን ይገባል ነው ምለው ነ መልካም። ስለ ነጻ ምርጫ ሊባሉ የሚችሉ የገዢው ፓርቲ በአብላጭ አይደለም መቶ በመቶ ማሸነፍ ምን ማለት ነው? ለዚህ ያበቁ ምክንያቶች ምንድን ናቸው? እንዳልኩት ዝርዝሮችን እናነሳለን። ተከታዩን እድል ለፕሮፌሰር መሳይ ልስጥ። ፕሮፌሰር መሳይ እርሶስ የዚህን ምርጫ ውጤት እንዴት ይገመግሙታል?

እኔ እንኳን ይህንን ምርጫ በምንም ሁኔታ የሚገመገም አይደለም። ምክንያቱም ግልጽ ነው፣ አካሄዱ ውጤቱም ግልጽ ነው። ለምንም እንደዚህ እንደሆነ የታወቀ ነው። ዶክተር መሳይ ለአድማጮች ግልጽ ለማድረግ ግልጽ ነው፣ ለምን እንዲህ እንደሆነ የመጣውም ውጤት የታወቀ ምክንያት አለው ብለዋል። ምንድን ነው በእርሶ እምነት? አዎ ማለት ገና ምርጫው ከመካሄዱ ፊት በተወሰዱ እርምጃዎች፣ በተለያዩ እርምጃዎች ውጤቱ እንደዚህ እንደሚሆን እችት ለመገመት

የሚያደርጉት አልነበረም። እነዚህ ተቃዋሚ ፓርቲዎች ያሸንፋሉ ወይም ብዙ ተመራጮች ያገኛሉ ብሎ ያሰበ ኃይል ያለ አይመስለኝም። ማንም አላሰበም። የታወቀ ነው። ለዚህ ነው የታወቀ ነው የሚለው ግን ትልቁ ጥያቄ ምንድን ነው? ፍቹ ነው እንዲህ የተደጋገመ ነገር ምንም አዲስ ነገር የማያመጣ፣ ምንም አዲስ ነገር የማያስፈልግ፣ ወደፊት የማይወድ

ፍቹ ምንድን ነው ነው? እኔ እንግዲህ እዚህ ላይ የማየው ምንድን ነው አንደኛ ነገር፣ ቅድም አቶ ንጉሴ ናቸው መሰለኝ የተሻሻለ ሁኔታ እየተፈጠረ ነው ኢትዮጵያ ውስጥ ይታያል ብለው ተናግረዋል። በእኔ በኩል ያለው የማየው ግልጾ ነው የሚታየኝ፣ የመሻሻል ሳይሆን ወደኋላ የመሄድ ማለት መጀመሪያ የዛሬ ስንት ዓመት ፓርላማ ውስጥ አንዳንድ የተቃዋሚ ፓርቲ ተወካዮች ነበሩ።

ከዛ ደግሞ ደግሞ አንድ ብቻ ቀረ። ከዛ አሁን እንደገና ሁሉም ተባረሩ እና ይሄ ሂደት ዴሞክራሲን እያሻሻለ ነው ለማለት በጣም በጣም ያዳግታል። ማለት ያው ተቃዋሚ ኃይሎችን ውሳኔ ውስጥ ማሳተፍ፣ ሀሳባቸውን እንዲገልጹ እና ያላቸውን ባላቸው አቋም እንዲከራከሩ የመፍቀድ እና ይህም ደግሞ ራሱ በምርጫ ለውጥ ሊመጣ ይችላል እና ለዚህ ሁሉም ዝግጁ ነው የሚለው

አመለካከት የሚሰራ ነው። ይሄ አይደለም። ሁለተኛው ቅድም ሹመትም እንዳለው አንዱ ትልቁ ነገር አይ እነዚህ ሰማኒያ ምናምን ያለበት ፓርቲ ሀገር ያለበት ፓርቲ ሀገር ውስጥ ምንድን ነው እንዴት ለተቃዋሚዎች ታምነው ሀገሩን ያስተዳደራሉ ይችላሉ ተብሎ ቁም ነገር ውስጥ ይገባሉ የሚል ነው ነገሩ። እንደገባኝ ከሆነ ግን ግልጥ እንደሆነው እንግዲህ አንድ እንደው

ከሁሉ በሀይልም በአደረጃጀትም በአመለካከትም የተሻለ ተቃዋሚ ፓርቲ እንዳይወጣ መቼስ በተለያየ መንገድ ያለው መንግስት ሞክሯል እና በዚህም ደግሞ ውጤታማ ሆኗል። ከዘግት ዝ ደንብሌ ያው ቅንጅት ነው። ቅንጅት ብዙ ሁኔታዎችን ጀምሮ ነበረ፣ ማለት እያደገ የሚሄድ ፓርቲ ነበረ እና አንድ ፓርቲ ደግሞ እያደገ ሲሄድ ሌሎቹን ትንሾቹን ይውጣቸዋል እና በዛም እንደዛ ነው እንግዲህ

ፓርቲ አንድ ትልቅ ፓርቲ የሚገነባው ያው እንዲፈርስ ተዘርጓል። ሌላው ደግሞ አሁን ትንሽ እንደው ይከራከራል ተብሎ የጠበቀው የአንድነት ፓርቲ ያው ኮሚሽን ውሳኔ እንዲበጠን ና አልነበረ እንዲሆን ተዘርጓል። ሰማያዊ ፓርቲም ያው አደጋ ላይ ያለ ፓርቲ ነው። ስለዚህ በምንም አይነት መንገድ አንድ ጠንካራ ፓርቲ እንዳይወጣ መንግስት የወሰነው

ውሳኔ ነው። ከዚህም ደግሞ አልፎ እንዳይደረግ ደግሞ ሁኔታዎችን እና ዘዴዎችን ቀርጾ አስቀምጧል። በተለያየ ጊዜ በነዛ ዘዴዎች በመጠቀም ብቅ የሚልን ፓርቲ ይመታዋል፣ ያፈርሰዋል። ስለዚህ ተለዋጭ ሀይል የለም፣ ተለዋጭ ፓርቲ የለም ነው ይህን ለማሰኘት ነው እንግዲህ አንዱ የሁሉ የሚደረገው።

እና በእውነቱ ግን ደግሞ ሕዝቡ አጥቶት የለም እያደገ ይሻልናል የሚል አመለካከት እንደማይኖረው እርግጠኛ ነኝ።

በኢትዮጵያ ፖለቲካና ምርጫ ታሪኮች ዙሪያ የሚቀጥለው በርካታ አምታትም ወደኋላ የሚያጓጉዘን የዘንድሮውን ምርጫ ግምገማና አበይ ጭብጦች የሚዳሰስ ውይይት በነገው ምሽት ይቀጥላል። አድማጮች ለአሁኑ እንግዶችን ዶክተር መሳይ ከበደን፣ ዶክተር ሽመት ሲሻኝንና አቶ ንጉሴ ቢራቱን ለጊዜያቸው አመሰግናለሁ። በድረገጻችን ላይ የምርጫ 2007 የቪዲዮ ምስሎችና ወቅታዊ መጣጥፎችን አድማጮች ተከታተሉ። ለዛሬ ያልነውም ግን በዚሁ ማብቃታችን ነው። ያስተናገናችሁ አሉላ ከበደ

ሰለሞን ክፍለናን ከአቀናባሪያችን ንጉሤ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ

The voice of America. Yeah.